የዲደብሊው ዜና ጤና ይስጥልኝ። እንደምናመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። በአፋርና ሶማሌ ክልል አዋሳኝ አካባቢዎች በሚነሳው ግጭት በሶማሌ አርብቶ አደር ህዝብ ላይ እየተፈጸመ ነው የሚሉትን ጥቃት በመቃወም በሶማሌ ክልል በተለያዩ ዞንና ወረዳዎች ሰላማዊ ሰልፎች ተካሄዱ። የደቡብ ክልል ምክር ቤት ጉባኤ የሲዳማ ህዝብ ህዝበ ውሳኔን ለመፈጸም ያስችላል ያለውን የህግ ማቀፋ ጸደቀ። የኦሮሞ ዲሞክራሲያዊ ፓርቲ ኢትዮጵያን ላለፉት 28 ዓመታት ገደማ ያስተዳድረው የኢህአዴግ አደረጃጀትና የሚከተለው የአብዮታዊ ዲሞክራሲ የርዕዮተ ዓለም የኦሮሞ ህዝብም ሆነ የኢትዮጵያ ህዝቦች አሁን ለደረሱበት የትግል ምዕራፍ አይመጥንም ሲል ገለጸ። ዜናው በዝርዝር የደቡብ ክልል ምክር ቤት ጉባኤ የሲዳማ ህዝብ ውሳኔን ለማስፈጸም ያስችላል ያለውን የህግ ማቀፍ አጸደቀ የህግ ማቀፉ የጸደቀው በ168 ድጋፍ በ55 ተቃውሞ በ23 ድምፀ ተአቅቦ ነው የጉባኤው አባላት ለውሳኔ የቀረበውን የህግ ማቀፍ ከማጽደቃቸው በፊት በርካታ ጥያቄዎች አንስተው ምላሽ ተሰጥቷቸዋል በቀረበው የህግ ማቀፍ መሰረት የሐዋሳ ከተማ ተጠሪነቱ አዲስ ለሚቋቋመው ክልል ሆኖ ነባሩ ክልል ግን ወደፊት አማራጭ አስተዳደር ከተማውን እስኪያመቻች ድረስ ለሁለት ሀገራዊ የምርጫ ጊዜያቶች ከተማውን ከአዲሱ ክልል ጋር በጋራ እንደሚጠቀም የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርዕስቱ ይርዳው ተናግረዋል። የሲዳማ ብሔር በህዝበ ውሳኔ መሰረት በክልል የሚደራጅ ከሆነ ክልል ከሆነበት ጊዜ ጀምሮ የክልልነት ስያሜ ይዞ በሰፈረበት መልክዓ ምድር በሕገ መንግስቱ መሰረት የሚቋቋም ሆኖ ሐዋሳ ከተማ አስተዳደር ተጠሪነቱ ለአዲሱ ክልል ሆኖ ከነባሩ ክልል ጋር በጋራ የሚጠቀሙ ይሆናል ተብሎ ቢቀመጥ ሁለቱንም ማኔጅ የሚያደርግ ስለሆነ ብዙ ችግር አይኖረውም ለማለት ነው። በነባሩ ክልል ባለቤትነት ስር የቆዩ ቋሚና ተንቀሳቃሽ ሀብቶችን በተመለከተም በሀገሪቱ የንብረት ክፍፍል ህግ መሰረት ተግባራዊ ይደረጋል ተብሏል። የኢትዮጵያ ብሔራዊ የምርጫ ቦርድ የሲዳማ ብሔር ህዝብ ውሳኔን ለማስፈጸም ያስችላሉ ያላቸውን አስተዳደራዊና ህጋዊ ማዕቀፎች እንዲቀርብለት በተደጋጋሚ የክልሉን መንግስት መጠየቁ ይታወሳል። አድማጮች፣ የዜና መጽሔት ዝርዝር ዘገባ አለው በአፋርና ሶማሌ ክልል አዋሳኝ አካባቢዎች በሚነሳው ግጭት በሶማሌ አርብቶ አደር ህዝብ ላይ የተፈጸመ ነው የሚሉትን ጥቃት በመቃወም በሶማሌ ክልል በተለያዩ ዞን እና ወረዳዎች ሰላማዊ ሰልፎች ተካሄዱ። በሶማሌ ክልል ሲቲ ዞን ሽንሌ ወረዳና በድሬዳዋ ከተማ ለተቃውሞ ሰልፍ የወጡ ነዋሪዎች በአፋር ክልል ልዩ ኃይልና በክልሉ በሚገኙ አንዳንድ የተቃዋሚ ፓርቲዎች አነሳሽነት በሶማሌ አርብቶ አደር ህብረተሰብ ላይ እየተፈጸመ ነው ያሉት ጥቃት እንዲቆም ጠይቀዋል። ለተቃውሞ አደባባይ ከወጡ ሰልፈኞች አንዱ ለዶቸበለ ዲደብልዩ በሰጡት አስተያየት ችግሩን ለመሸፋፈን የሚደረገው ጥረት መቆም እንዳለበት ገልጸው የፌዴራል መንግስት አፋጣኝ መፍትሄ እንዲሰጥ ጠይቀዋል። ለፌደራል መንግስት ደግሞ የምንልከው መልእክት ምንድን ነው? ይህንን የሚወቱት ሕዝብ የኢትዮጵያ ሕዝብ ናቸው። በፌደራል መንግስት ባህል ገብቶ ይህንን ቶሎ እንዲጨረስ ነው። እኛ ፖሊክሳችን ዛሬ የምናስተላለፍ። ሰሞኑን በአፋር ክልል በታጣቂዎች የተፈጸመ ጥቃትን ተከትሎ በአንዳንድ የሀገር ውስጥ እና የውጭ መገናኛ ብዙሀን የቀረበው ዘገባ ትክክለኛ አይደለም፣ ሊታረም ይገባል በሚል ተቃውሟቸውንም አንስተዋል። ገለልተኛ መሆን አለበት። በተለይ ኢፒሲ የመንግስት ሚዲያ ስለሆነ እነሱ የሚያስተላልፉት ኤርትራ መልእክት ትክክለኛ አይደለም። እኛም በዛም ያው ቅርብናል። የአፈር ወይም የሌላ የዚህ ለውጥ የማይደግፍ ሰዎች ሀሳባቸው ነው የሚያስተላልፉ እና ከአሁን በኋላ እኛ ትዕግስታችን ስላለቀ ይህንን ማስተካከል አለበት። ከክልሉ የመንግስት ኮሚኒኬሽን ቢሮ ባገኘነው መረጃ የዛሬው ዕለት በጅጅጋ፣ ቀብሪ በያህ፣ ግርሱም፣ ቱሉ ጎልዴ እና ሌሎች ከተሞች ተመሳሳይ የተቃውሞ ሰልፎች መካሄዳቸውን ለማወቅ መቻሉን የድሬዳዋው የዲ ደብሊው ወኪል መሳይ ተክሉ የላከልን ዘገባ ያመለክታል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አብይ አህመድ ከሶማሌና አፋር ክልል አመራር አካላት ጋር በዛሬው ዕለት በአካባቢው ስላለው የጸጥታ ጉዳይ መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት በፌስቡክ ባሰራጨው አጭር መረጃ አመልክቷል። የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ፣ ኢትዮጵያን ላለፉት 28 ዓመታት ገደማ ያስተዳደረው የኢህአዴግ አደረጃጀትና የሚከተለው የአብዮታዊ ዲሞክራሲያዊ ርዕዮተ ዓለም የኦሮሞ ሕዝብንም ሆነ የኢትዮጵያ ሕዝቦችን አሁን ለደረሱበት የትግል ምዕራፍ አይመጥንም አለ። የፓርቲው ስራ አስፈጻሚ ለሁለት ቀናት ያካሄደውን ስብሰባ አጠናቆ ዛሬ ባወጣው መግለጫ፣ አራት አባላት ድርጅቶች ያሉት ኢህአዴግ የሚመራበትን ሪዮተ ዓለም በመደመር ፍልስፍና እንደሚተካ አስታውቋል። ስራ አስፈጻሚው የኢህአዴግ የአብዮታዊ ዲሞክራሲያዊ ሪዮተ ዓለም የህዝቡን ውሳኔ ሰጭነት የሚገድብ ነው ብሏል። ፓርቲው በመግለጫው የእስካሁኑ የኢህአዴግ ጉዞ ዲሞክራሲያዊና አቃፊ አልነበረም ሲል ተችቷል። የሀገሪቱን ህዝቦች በከፊል የገፋና በተወሰኑ ኃይሎች ብቻ ውሳኔ ሲሰጥ እንደነበረ በጥናት አረጋግጫለሁ ሲልም አክሏል። የኦሮሞ ዲሞክራሲያዊ ፓርቲ በመግለጫው የኢትዮጵያ ፌዴራሊዝም ሁሉንም ህዝብ ፍትሐዊ በሆነ መልኩ ያላሳተፈና በውስጡም እውነተኛ ዲሞክራሲ ያልተረጋገጠበት ነበር ብሏል። ኦዲፒ ምላሽ ያገኙ የኦሮሞ ህዝብ ጥያቄዎችን እንደመነሻ በመውሰድ መልስ ያላገኙ ላላቸው ጥያቄዎች በአጭር ጊዜ ውስጥ መልስ እንዲያገኙ አቅጣጫ ማስቀመጡንም አስታውቋል። ሆኖም ግን መልስ ያላገኙ የተባሉት ጉዳዮች ፓርቲው በዝርዝር አልጠቀሰም። ፓርቲው በመግለጫው እያንዳንዱ እርምጃችንን በስጋትና በጥርጣሬ የተመለከቱ ህዝቡን በፕሮፓጋንዳ የሚያደናግሩ ላላቸው አካላት ከተግባራቸው ይቆጠቡ ሲል አስጠንቅቋል። ከህዝቡ ጋር ሆኖም የውሸት ፕሮፓጋንዳቸውንና የማፍረስ ህልማቸውን እንደሚያከስም አመልክቷል። አድማጮች በመከታተል ላይ ያላችሁት ከዶቸበለ ዲ ደብሊው በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። መንግስትን በመቃወም በሊባኖስ ትናንት ምሽት የተካሄደ ተቃውሞን ተከትሎ ዛሬ በርካታ መደብሮችና ትምህርት ቤቶች ተዘግተዋል። ተቃውሞ የተቀሰቀሰው መንግስት በዋትሳፕ የስልክ ጥሪ ላይ ገንዘብ ለማስከፈል እቅድ መያዙን ካሳወቀ በኋላ ነው። መዲና ቤይሩት በታየው ተቃውሞ ሰልፈኞች መንገዶችን በመኪና ጎማ ዘግተው ነበር። የጸጥታ አስከባሪ ፖሊስ በበኩሉ ለተቃውሞ የወጣውን ሰልፈኛ ለመበተን የአስለቃሽ ጢስ ሲተኮስ እንደነበር ተመልክቷል። ማዕከላዊ መዲና ቤይሩት ላይ በሺዎች የሚቆጠሩ ተቃዋሚ ሰልፈኞች ሌሊቱን ቁጭ ብለው ማሳለፋቸውም ተነግሯል። በሊባኖስ መንግስት ላይ የተቀሰቀሰውን ተቃውሞ ተከትለው በቤይሩት የሚገኘው የኩዌት ኤምባሲ ወደ ሊባኖስ መምጣት ያሰቡ ዜጎች ጉዟቸውን እንዲያዘገዩ መክሯል። የግብጽ ኤምባሲም በሊባኖስ የሚገኙ ዜጎች የተቃውሞ ሰልፍ በሚካሄድበት ቦታ እንዳይገኙ ሲል መግለጫ አውጥቷል። 6.8 ሚሊዮን ሕዝብ ያላት ሊባኖስ የኢኮኖሚና የፋይናንስ ቀውስ ውስጥ መሆኗ ይታወቃል። በአፍሪቃ ጨዋታዎች የ10 ሺህ ሜትር ሻምፒዮን የኢትዮጵያዊው አትሌት ብርሃኑ ጸጉ መታገዱ ተዘገበ። አሶሺየትድ ፕረስ አትሌት ብርሃኑ የታገደው ከጉልበት ሰጪ መድኃኒት ጋር በተያያዘ መሆኑን የአትሌቲክስ ማህበርን ጠቅሶ አሶሺየትድ ፕረስ ዘግቧል። አትሌቱ በተደረገበት ምርመራ ኢፒኦ የተሰኘ ንጥረ ነገር በደሙ መገኘቱ እና ምርመራ እየተካሄደበት መሆኑም ተነግሯል። አትሌት ብርሃኑ ባለፈው ነሐሴ በሞሮኮ የተካሄደው የአፍሪቃ ጨዋታዎች ሻምፒዮን ሲሆን 19 ዓመቱ ነበር። ባለፈው ዓመት በኮፐንሃገን የተካሄደውን ግማሽ ማራቶን በሦስተኝነት ነበር ያጠናቀቀው። ያኔ በኮፐንሃገኑ የአትሌቲክስ ውድድር ኬንያዊው አትሌት ጊዮፌሪ ካሙረር የዓለም ሬኮርድን አስመዝግቦ ነበር። በአሁኑ ጊዜ የአትሌቲክስ ማህበር አትሌት ብርሃኑ ጸጉን በዓለም የጎዳና ላይ ሩጫ ከዓለም አምስተኛ በአስር ሺህ ደግሞ አስራ ዘጠነኛ ደረጃ ላይ አስቀምጦታል። በመጨረሻም ሁለት ሴት የጠፈር ተመራማሪዎች ዛሬ ወደ ጠፈር መምጠቃቸው ተመለከተ። ወንድን ሳይቀላቀል ሁለት ሴቶች ተመራማሪዎች ሲመጥቁ በጠፈር ምርምር ጉዞ ታሪክ ለመጀመሪያ ጊዜ መሆኑ ተመልክቷል። ሁለቱ የዩናይትድ ሴቶች ወደ ጠፈር የመጠቁት በጠፈር ምርምር ማዕከል የተበላሸ የኤሌክትሪክ መስመርን ለመጠገን ነው ተብሏል። በዚህ አጋጣሚ አንዷ ጠፈርተኛ 330 ቀናት በጠፈር ላይ በመቆየት ሌላ ታሪክን ለማስመዝገብ እቅድ መያዘዋም ተነግሯል። ይህ ዲ ደብሊው ዶቸ ቬለ ነው። ከዶቸ በለ ዲ ደብሊው የምሽቱን የዓለም ዜና ለማጠናቀቅ ርዕሰ ዜናዎቹን እነሆ። በአፋርና ሶማሌ ክልል አዋሳኝ አካባቢዎች በሚነሳው ግጭት በሶማሊያ አርብቶ አደር ህዝብ ላይ የተፈጸመ ነው የሚሉትን ጥቃት በመቃወም በሶማሌ ክልል የተለያዩ ዞንና ወረዳዎች ሰላማዊ ሰልፎች ተካሄዱ። የደቡብ ክልል ምክር ቤት ጉባኤ የሲዳማ ብሔር ህዝብ ውሳኔን ለማስፈጸም ያስችላል ያለውን የህግ ማቀፋ ጸደቀ። የኦሮሞ ዲሞክራሲያዊ ፓርቲ ኢትዮጵያን ላለፉት 28 ዓመታት ግድም ያስተዳድረው የኢህአዴግ አደረጃጀትና የሚከተለው የአብዮታዊ ዲሞክራሲ ርዕዮተ ዓለም የኦሮሞ ህዝብም ሆነ የኢትዮጵያ ህዝቦችን አሁን ለደረሱበት ትግል ምዕራፍ አይመጥንም ሲል ገለጸ። ሁለት ሴቶች ለመጀመሪያ ጊዜ ብቻቸውን ወደ ጠፈር መጠቁ። ሴቶች ወንድን ሳያስከትሉ ወደ ጠፈር ሲመጥቁ በታሪክ ይህ ለመጀመሪያ ጊዜ ነው ተብሏል። ዜናው አበቃ። የዓለም ዜና ያቀረበችልንን አዜብ ታደሰን አመሰግናለሁ። ይህ ዶች ዶችቨለ ዲ ደብልዩ ነው።